ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በእነዚህ ባቀረብናቸው አማራጮች ሁሉ ላይ የሚያደግ የሚፈቅድ ነገር ከሌለው እኛ የሚቀጥለውንም ስብሰባ የምንሄድበት ምክንያቱም አይገባኝም። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በገዢው ፓርቲና በተቃዋሚዎች መካከል ስለሚካሄደው ድርድር ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናሰማለን። ብሪታንያ በትላንትና ዕለት ከቱርክና ሌሎች በርካታ የመካከለኛው ምስራቅና ሰሜን አፍሪካ አገሮች የሚነሱ መንገደኞች የሚይዟቸውን ላፕቶፖች የዲጂታል ላፕ ታብሌቶች፣ ካሜራዎች እና አንዳንድ ኤሌክትሮኒክ መሳሪያዎች በበረራ ወቅት ይዘው እንዳይገኙ በማገድ ዩናይትድ ስቴትስ ከደንብ ላይ ወሰደችውን እርምጃ ተቀላቅላለች፣ የሚለው ሌላዊ መጽሔት ዘገባ ነው። አሁን ደግሞ ርዕሰ ዜናዎችን አነባለሁ። ለንደን የሚገኘው የብሪታንያ ፓርላማ ህንፃ ዛሬ በውጭ ተሰምቷል ከተባለ በኋላ እንደተዘጋ ነው። ዓለም አቀፍ የቀይ መስቀል ኮሚቴ በሶስት የአፍሪቃ ሀገሮችና በየመን በሚሊዮኖች የሚቆጠሩ ሰዎችን ህይወት ሊያጠፋ የሚችል ረሃብ ለመግባት የቀረው የአራት ወራት ጊዜ ነው ሲል አስጠነቀቀ። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። አድማጮች፣ ጤና አስጥልን እንደምናመሻችሁ፣ ክብራትና ክብራት አድማጮች የዛሬ መጋቢት 13 2009 ዓ ም አስተናጋጆች አሉላ ከበደና አዳነች ፍሳሀየንን ከአቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ራሽድ ስሜት ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን የሰዓትን ያለም ዜና። ለንደን የሚገኘው የብሪታንያ ፓርላማ ሕንፃ ዛሬ በውጩ ተኩስ ተሰምቷል ከተባለ በኋላ እንደተዘጋ ነው። የብሪታንያ የታችኛው ምክር ቤት መሪ ዴቪድ ሊንዲንግተን በፓርላማው ሕንፃ ውስጥ ግጭት እንዳለ መዘገቡን ገልጸዋል። ነገሩ የጀመረው አንድ ኤስዩቪ መኪና በፓርላማው ጠገብ ባለው ዌስት ሚኒስትር ድልድይ ላይ ብዙ እግረኞችን ሲመታ ነው። የለንደን አምቡላንስ አገልግሎት ቃል አቀባይ ቢያንስ ስምንት ሰዎች ድልድይ ላይ ቆስለዋል ብለዋል። የዜና ዘገባዎች እንደሚሉት ድልድዩ ላይ ከተመቱት አንድ ሰው ሞቷል። የፖሊስ ምንጮች በገለጹት መሰረት መኪናው በአሮጌው ቤተመንግስት መንግስት በር አካባቢ ሌሎች ሰዎችንም መታ ከዛ አጥቂው እንዳይገባ ካቆመው ፖሊስ ጋር ታግሎ ደጋግሞ በቢላ ወጋው። በዛን ወቅት ሌሎች ፖሊሶች ተኮሱበት ሲሉ አንድ ከፍተኛ የፖሊስ መኮንን ገልጸዋል። ዓለም አቀፉ የቀይ መስቀል ኮሚቴ በሶስት የአፍሪካ ሀገሮችና በየመን በሚሊዮኖች የሚቆጠሩ ሰዎችን ሕይወት ሊያጠፋ የሚችል ረሃብ ሊነግስ የቀረው የአራት ወራት ጊዜ ብቻ ነው አለ። የስዊዘርላንድ ሰብአዊ አገልግሎት በሶማሊያ፣ በየመን፣ በደቡብ ሱዳንና በሰሜን ምስራቅ ናይጄሪያ ሊደርስ የሚችል እጅግ የከፋ አደጋ ለማስወገድ ከተፈለገ ፈጣን ምላሽ መኖር አለበት ሲል አሳስቧል። ዘጋቢያችን ሊሳሽ ላይን የዓለም አቀፉን ቀይ መስቀል ኮሚቴ ዋና ጽሕፈት ቤት ከሚገኝበት ጄኔቫ ለአሜሪካ ድምጽ ያጠናቅረችውን ዘገባ ቆንጅታየ ይዛ ቀርባለች። ሶማሊያ፣ ደቡብ ሱዳን፣ ሰሜን ምስራቅ ናይጄሪያ እና የመን ውስጥ ስፋት ባላቸው አካባቢዎች አሳዛኝ ሁኔታ እንዳይከሰት ለመከላከል ፈጥኖ እርምጃ መውሰድ ወሳኝ መሆኑን የቀይ መስቀል ዓለም አቀፍ ኮሚቴ አሳስቧል። የአይሲአርሲ የዘመቻ እንቅስቃሴዎች ዋና ስራ አስኪያጅ ዶሚኒክ ስቴልሃርት የእርዳታ ድርጅቶች የሰብአዊ ረድኤት እንቅስቃሴያቸውን በአስቸኳይ ማጠናከር አለባቸው ብለዋል። ዓለም አቀፍ ለጋሾችም በተጠቀሱት ሀገሮች በሚሊዮኖች የተቆጠረ ሕዝብ በረሃብ እንዳያርቅ ለመከላከል የሚደረገውን ጥረት መደገፍ እንዳለባቸው አሳስበዋል። ይሄ ከወትሮው የተለየ ነው። ሃያ ሚሊዮን ሰው ረሃብ ተደቀነበት ሲባል በየቀኑ የምንሰማው የተለመደ ሁኔታ አይደለም። ስለዚህ አሁኑኑ እርምጃ መውሰድ አለብን። በተለይ የመንና ሶማሊያ ውስጥ አሁን አንድ እርምጃ ከወሰድን የከበደውን ረሃብ ልንከላከል እንችላለን። በአራቱም ሀገሮች የተደቀነው ረሃብ ዋናው መንስኤ በስፋት የሚካሄዱት ግጭቶች እንደሆኑ ገልጸው በድርቅም ጭምር በተጠቁት የመንና ሶማሊያ ረሃቡን ለመታገል የሚደረገው ጥረት ቀለል እንደሚል አመልክተዋል። የደቡብ ሱዳንና የሰሜን ምስራቅ ናይጄሪያውን በተመለከተ ግን ረሃቡ ሙሉ በሙሉ በግጭት ምክንያት የተፈጠረ ሰው ሰራሽ ረሃብ በመሆኑ የእርዳታ ጥረቶቹን ከበድ እንደሚያደርገው ነው የአለም አቀፍ ቀይ መስቀል ኮሚቴው ባለስልጣን ስቲል ሀርት ያስረዱት የእርዳታ ድርጅቶች ፈጥነው መረባረብ እንዳለባቸው ያሳሰቡት ባለስልጣኑ እጅግ የከፋ ሁኔታ እንዳይከሰት ለመከላከል አስፈላጊውን እርዳታ ፈጥኖ ለማድረስ ያለው ጊዜ ግፋቢል ሶስት ወር ብቻ ነው ሲሉ አስጠንቅቀዋል። የቀይ መስቀል ዓለም አቀፍ ኮሚቴ ዓለም አቀፍ ለጋሾች በረሃብ በተጠቁት በአራቱ ሀገሮች በከፋ ሁኔታ ለተጋለጡ አምስት ሚሊዮን ሰዎች አስቸኳይ እርዳታ ለማቅረብ የሚውል 400 ሚሊዮን ዶላር እንዲሰጡ ተማጽነዋል። ሶማሊላንድ በተባለ ራስ ገዝ ግዛት ቢያንስ 25 የሚሆኑ ሰዎች በረሃብ እንደሞቱ ታውቋል። በግዛቱ ከባድ የምግብ እጥረት እንዳለ ተዘግቧል። የድርቁ ሁኔታ አደገኛ ደረጃ ላይ ደርሷል። ከቀንድ ከብቱ 80 ከመቶ አልቀዋል። በመሞት የጀመረውን ሰው ለማትረፍ እየታገልን ነው እስካሁን ባለው ጊዜ ሀያ አምስት ሰዎች መሞታቸውን መዝግበናል አብዛኞቹ ልጆች ናቸው ብለዋል የሶማሊላንድ ሰሜን ምስራቅ ክልል አስተባባሪ አስተዳዳሪ አህመድ አብደል ሰላይ የተባበሩት መንግስታት ድርጅት በገለጸው መሰረት በሶማሊያ ና በሶማሊላንድ ግዛት ከ አምሳ ሺ በላይ የሚሆኑ ልጆች በድርቅ ምክንያት ለህልፈት ተጋልጠዋል የዓለም አቀፉ የጦር ወንጀል ችሎት ዳኞች የቀድሞውን የኮንጎ ምክትል ፕሬዚዳንት ዣን ፔሬ ቤምባን የእስራት ጊዜ አራዝመዋል። በጦር ወንጀል ለፍርድ በቀረቡበት ወቅት ለምስክሮች ጉቦ ሰጥተዋል በሚል ክስ ነው የእስራት ጊዜ የተጨመረባቸው። በአሁኑ ክስ ቤምባና ሌሎች አራት የህግ አማካሪዎቻቸው አባላት 14 ምስክሮች ለእርሳቸው በሚያመች መንገድ እንዲመሰክሩ ሲሉ ጉቦ ሰጥተዋል በሚል ክስ ጥፋተኛ ሆነው ተገኝተዋል። ጉዳዩ የሚመለከተው በአለፈው ዓመት ግንቦት ወር ላይ ጥፋተኛ ሆነው ስለተገኙት የጦር ወንጀልና በስብና ላይ ተፈጽሟል ስለተባለ ወንጀል መሆኑም ተገልጧል። አዲሱ ክስ የተጀመረው ባለፈው ጥቅምት ወር ሲሆን ዓለም አቀፉ የወንጀል ችሎት ለምስክሮች ጉቦ የመስጠት ጉዳይ ላይ ሲመለከት ለመጀመሪያ ጊዜ ነው ተብሏል። የቤምባ ጠበቃ አይሜ ኪሎሎ የሁለት ዓመታት ተኩል እስር የሚቆይ የሚጠብቅ ቅጣት አለባቸው። የ32 ሺ ዶላር ቅጣትም ተበይኖባቸዋል። የናይጀሪያ የእናቶች ጤንነት ጥበቃ ሰራተኞች የእናቶችን ሞት ለመቀነስ እየሰሩ ናቸው። አቻምና የሞቱት እናቶች ብዛት አሳሳቢ ሆኖ ተገኝቷል። አቻምና በ100,000 ውልደት ወቅት 814 እናቶች ሕይወታቸውን እንዳጡ የዓለም የጤና ድርጅት ጠቁመዋል። በወሊድ ከሞቱት እናቶች በግማሽ ከወሊድ ጋር በተያያዘ ደም መፍሰስና በደም ግፊት መናር ምክንያት እንደሆነ ታውቋል። ለዩናይት ስቴትሱ ከፍተኛ ፍርድ ቤት ዳኝነት በእጩነት የቀረቡት ኒል ጎርሴች በህግ መወሰኛው ምክር ቤት ኮሚቴ ለሚቀርቡላቸው ጥያቄዎች ዛሬም ተመልሰው ቀርበዋል። ኮሚቴው መላ የሴኔት አባላት ጎርሴችን ለማጽደቅ ወይም ላለማጽደቅ ድምፅ እንዲሰጡባቸው ምክር ሀሳብ ለማቅረብ ወይም ላለማቅረብ ለመወሰን ነው የሚጠይቋቸው። ጎርሴች ለምክር ቤቱ የፍርድ ጉዳይ ኮሚቴ ትላንት ሲናገሩ ከትራምፕ አስተዳደር ባለስልጣናት መካከል ለወደፊት በአከራካሪ ጉዳይ ላይ ስለሚሰጡት ድምፅ ተጽዕኖ ሊያሳድርባቸው የሞከረ እንደሌለ ነው የተናገሩት በአንድ ፓርቲ ላይ ወይም ለአንድ ፓርቲ የመፍረድ ችግር የለብኝም ሲሉም ጎርሲች ገልጠዋል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን የአሜሪካ ፖሊሲ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ማፍረስና መደምሰስ ነው። ይሁንና አጋሮቻችን በቂ ገንዘብና ጥሪት ካላቀረቡ በስተቀር ይህን ማድረግ አይቻልም ሲሉ ዛሬ ተናግረዋል። የተልዕኮአችን መሳካት የሚወሰነው ይህን አሸባሪ ድርጅት በማሸነፍ ዓላማችን በሚኖረው ቁርጠኛነት ላይ ነው ብለዋል። ቲለርሰን ጽንፈኛውን ቡድን የመቋቋም ዓለም አቀፍ ጥምረት የውጭ ጉዳይ ሚኒስትሮችና አጋፋ ባለሥልጣኖች ዋሽንግተን ባካሄዱት ስብሰባ ላይ ባደረጉት ንግግር ለያዝነው ዓመት ከሁለት ቢሊዮን ዶላር በላይ ለማዋጣት ቃል እንደተገባ በደስታ ገልጻለሁ ሲሉም አክለዋል። ተልዕኳችንን ለማቀላጠፍ እንድንችል የገባነውን ቃል እንድንተገብር በማለት አስገንዝቧል። 68 ሀገሮችን ያቀፈው ጥምረት እንደ አውሮፓ አቆጣጠር ከ2014 ዓ ም ወዲህ ስብሰባ ሲያደርግ ለመጀመሪያ ጊዜ ነው። ሰሜን ኮሪያ ዛሬ ያካሄደችው የሚሳኤል ሙከራ እንደከሸፈ ዩናይት ስቴትስና ደቡብ ኮሪያ አስታወቁ። የዩናይት ስቴትስ ፓሲፊክ እዝ ቃል አቀባይ በተናገሩት መሰረት ሚሳይሉ ካልማ ከተባለው ባህረ ገብ መሬት እንደተተኮሰ በሰከንዶች ውስጥ የፈነዳ ይመስላል ነው ያሉት። የደቡብ ኮሪያ ወታደራዊ ጉዳዮች ኃላፊ ደግሞ ሙከራው ተኩስ በመልካም ወይም በተሳካ መንገድ አልተጠናቀቀም ይላል። ሁለቱም ሀገሮች የተሞከረው ሚሳኤል ምን አይነት እንደሆነ አልገለጡም። የሙከራውን ጥረት ማጥናት እንደሚቀጥሉም አስታውቀዋል። አድማጮች፣ ለዓለም ዜና የተመደበው ጊዜ በዚሁ አበቃ። ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐ ነን። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ቀዳሚውን የዕለቱን አብይ ርዕስ እናሰማለን። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል። በኢትዮጵያ ውስጥ መታሰር የንቁ ዜግነቱ ምልክት ሆኗል። ከረጅም ጊዜ በፊት አንስቶ ወይም የኢህአዴግ ስርዓት በኢትዮጵያ ውስጥ ከመጣበት ጊዜ ጀምሮ የመብት ጠያቂ ዜጋ መለያው መታሰር፣ መገደል፣ መሰደድ የመሳሰሉ ተግባራቶች እንደሆኑ ይታወቃልና እኔም ወደ ማዕከላዊ ከገባሁበት ጊዜ ጀምሮ እጅግ አስከፊ እስከ ዛሬም ድረስ ሕሊናዬንም ስጋዬንም ያቆሰለ ከባድ ግፍና በደል ተፈጽሞብኛል። የዛሬው የዲሞክራሲ በተግባር እንግዳ አቶ አብታሙ አያሌው ናቸው። በሁለተኛው አጋማሽ ይቀርባሉ። ተከታተሉ አድማጮች። አሁን ወደ ምሽቱ አብይ ርዕስ። በድርድሩ አካሄድ ላይ ያቀረቧቸው ጥያቄዎች አዎንታዊ ምላሽ ካላገኙ ውይይቱን ሊያቋርጡ የሚችሉ እንደሚችሉ የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ። የመድረኩ መሪ መድረክ መሪ ተደራዳሪ ሆኖ እንዲቀርብ ተደራዳሪ ሆኖ እንዲቀርብ አለበለዚያም ጎን ለጎን እና ብቻውን ከገዢ ፓርቲ ጋር እንዲደራደር ጥያቄ ሲያቀርብ ቆይቷል ነው ያሉት ሀያ ሁለቱ ፓርቲዎች በሚሳተፉበት ሸንጎ ላይ መደራደር አይቻልም ብለዋል ፕሮፌሰር በየነ እስክንድር ፍሬው ዝርዝሩን ይዟል ገዢው ፓርቲ ኢህአዴግና 21 አገር አቀፍ ፓርቲዎች አሁንም እየተወያዩ ያሉት የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በተባለው ሰነድ ላይ ነው። በዚህ ሰነድ ከሰፈሩት ነጥቦች ሁለቱ ደግሞ ባለፈው ቅዳሜ በተካሄደው ውይይትም ሳይቋጩ ቀርተዋል። አንደኛው ነጥብ ድርድሩን ማን ይምራው የሚለው ሲሆን ሀያ ተሳታፊ ፓርቲዎች ከፓርቲዎቹ ውጭ በሆነና በስምምነት በሚመረጥ ገለልተኛ አደራዳሪ እንዲመራ ጠይቀዋል። ገዢው ፓርቲ ኢህአዴግ በበኩሉ በ22ቱ ፓርቲዎች በተራ እንዲመራና ይህም በእጣ እንዲወሰን ይፈልጋል። እስካሁን ያልተቋጨው ሌላው ነጥብ ደግሞ 21ዱ አገር አቀፍ ፓርቲዎች በምን አይነት ውክልና ከገዢ ፓርቲ ጋር ይደራደሩ የሚለው ነው። 21ዱ አገር አቀፍ ፓርቲዎች ራሳቸውን አቧድነውና ለየቡድኑም ተወካይ መርጠው መደራደር ይችሉ እንደሆነ ሀሳብ ቀርቦ ነበር። ይህ ሀሳብ ግን አለመሳካቱ ነው የተገለጸው። እናም 21ዱን ፓርቲዎች ወንበሮቻቸውን ይዘውና ዋና ተደራዳሪ ሆነው ይቀጥሉ የሚለው ከመድረክ በስተቀር በሁሉም ተቀባይነት አግኝቷል። ይህ የውይይት ርዕስ ባለፈው ቅዳሜ ሳይቋጭ የቀረውም የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሳይቀበለው በመቅረቱ ነው። በሸንጎ የሚካሄድ ድርድር ውጤት አያመጣም ብለዋል የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ። እርሳቸው እንዳሉት የመድረክ ፍላጎት ከገዢው ፓርቲ ኢህአዴግና ከመንግስት ጋር ለብቻ መደራደር ነው። እናም ሀያ ሌሎች ፓርቲዎች የተገኙበት ሳይሆን የተናጥል ውይይት እንደሚፈልጉ ገልጸዋል። ኢህአዴግ ካስፈለገ ከሌሎቹ ሀያ ፓርቲዎች ጋር አሁን በጀመረው መንገድ መቀጠል፣ ጎን ለጎን ደግሞ ከመድረክ ጋር መደራደር እንደሚገባውም ጠቁመዋል። ይህ ሊሆን እንደሚችል ቃል ተገብቶላቸው እንደነበርም ፕሮፌሰር በየነ አስረድተዋል። ጎን ለጎን መደራደር የሚለውን እኮ ጉዳይ እኔ ከጠቅላይ ሚኒስትሩ ጋር ለብቻዬ በተገናኘሁበት ጊዜ አሁን ወደ አራት ወር ገደማ መሆኑ ነው፣ የዚያን ጊዜ ማንስቼ እሱም ይቻላል ተብያለሁ። ከዚህ በፊትም ብሎ ያውቃሉ ኢህአዴጎች። ጎን ለጎን መደራደር የሚለው ጥያቄ መድረክ ያቀረበው አንድ አማራጭ ነው። መሪ ተደራዳሪ ለመሆን የጠየቀበትን ሌላ አማራጭም አንጸባርቋል። ፕሮፌሰር በየነ እንዳብራሩት ይህ ማለት መድረክ ሌሎቹን ሀያ ፓርቲዎች ወክሎ ይደራደራል ማለት ነው። በእኛ እቅድ በጽሁፍ ነው ያስቀመጥ ነው። ይህንን ብትቀበሉልን ሌሎች ሁለት ፓርቲዎችም አብረው እንዲሄዱ መጋበዛችን፣ ይሄ ይያዝልን፣ እኛ አላገለልንም ከኢህአዴግ ጋር በጋራ ስብሰባው ላይ ፓርቲዎች ስብሰባ ላይ አጀንዳዎቹ ተለይተው እንዲቀመጡ ይደረጋሉ። ሁሉም ሁሉም ፓርቲ እዛ ላይ ይሄም አጀንዳ ላይ እያዝልኝ ይሄም ይሆንልኝ ይሆንልኝ ይላሉ። አዎ፣ ከነዚህ ውስጥ የቱ ነው ቅድሚያ መስጠት ያለበት የሚለውም ላይ እንስማማለን። ያንን ይዘን ሄደን ነው ከሄደ ገር ልናገር እያልን ያለ ነው። ተነጋግረን እና አጀንዳውን አብራችሁ ትቀርጹና ድርድሩን ግን እናንተ ተሳተፋላችሁ ሌሎቹ በሌሉበት በሌሉበት። ከዚያ በኋላ በድርድሩ ሂደት ውስጥ የተመዘገቡ ውጤቶች ካሉ አሁንም ለጋራ ስብሰባው አምጥተን ሪፖርት እናደርጋለን ለቀሩት ፓርቲዎች ለቀሩት ፓርቲዎች። መድረክ በመጀመሪያ ያቀረበው እና በሁለተኛው ስብሰባ ላይ ይፋ ያደረገው ሀሳብ ከመኢያድና ከሰማያዊ ፓርቲ ጋር በመሆን በመሪት ተደራዳሪነት መቀመጥ እንደነበር ፕሮፌሰር በየነ አስታውሰዋል። ይህ ሊሆን ያልቻለው ሁለቱ ፓርቲዎች የስድስት ፓርቲዎች ቡድን በመመሰረታቸው እንደሆነም አመልክተዋል። ይህም ሆኖ በራሱ የአራት ፓርቲዎች ስብስብ የሆነው መድረክ መሪ ተደራዳሪ መሆን እንደሚችል አብራርተዋል። መሪ ተደራዳሪ ለመሆን ወይ ደግሞ ጎን ለጎን ከገዢ ፓርቲ ጋር ለመደራደር ላቀረቧቸው ጥያቄዎች አዎንታዊ ምላሽ ካላገኙ ውይይቱን ሊያቋርጡ እንደሚችሉም የመድረኩ ሊቀመንበር ጠቁመዋል። በነዚህ ባቀረብናቸው አማራጮች ሁሉ ላይ ያደግ የሚፈቅድ ነገር ከሌለው እኛ የሚቀጥለውንም ስብሰባ የምንሄድበት ምክንያቱም አይገባኝም። ይሄ መቼም ድርጅቴ ተገናኝተን በዚህ ጉዳይ ላይ መጨረፊያ ውሳኔ ላይ አልደረስንም። በእኔ አተያየ ግን ከእንግዲህ ወዲህ ዝም ብሎ ነገር ማኘክ ብቻ ምንም ዋጋ የሌለው ሂደት ውስጥ እንደሆነ በግሌ እኔ ተረድቼ ያለው የሚቻለውን ኃይል ለፍተናል። ምክንያታዊ ለመሆን ሞክረናል ሁሉ ዋጋ የሌለው ከሆነ እንግዲህ ጊዜ ይፍታው ነው የሚቀጥለው። ማለት ከሀያ በኋላ ያለውን ስብሰባ ለማለት አሁን የምጨምረውአሁን የምጨምረው በሀያ ደግ ምልክት ማየት እንፈልጋለን ነው የድርድሩን ምህዳር ተደራሽ መሆን ወይም ታማኒ እንዲሆን ኢህአዴግ ቀድሞ መውሰድ ያለባቸው አንዳንድ ምልክቶች ያስፈልጉናል። ገዢው ፓርቲና ሀያ አንዱ አገር አቀፍ ፓርቲዎች በቅድመ ድርድር ሰነዱ ላይ ለመወያየት በቀጣይ የሚገናኙት የፊታችን መጋቢት ሀያ ነው። ከፕሮፌሰር በየነ ጴጥሮስ ጋር ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ስንድርን ለዘገባው እናመሰግናለን። ብሪታንያ በትናንትናው ዕለት ከቱርክና ሌሎች በርካታ የመካከለኛው ምስራቅና ሰሜን አፍሪካ ሀገሮች የሚነሱ መንገደኞች የሚይዟቸውን ላፕቶፖች፣ ታብሌቶች፣ ካሜራዎችና አንዳንድ የኤሌክትሮኒክ መሳሪያዎች በበራ ወቅት ይዘው እንዳይገኙ በማገድ ዩናይትድ ስቴትስ ቀደም ብላ የወሰደችውን እርምጃ ተቀላቅለዋል። ከአሁን በኋላ ከተንቀሳቃሽ ስልክ የተለቁ የኤሌክትሪክ መሳሪያዎች ሁሉ ወደ አውሮፕላን የሚገቡበት ተመርምረው ይሆናል ተብሏል። ዘጋቢያችን ትላቲካ ሆክ ያዘጋጀችውን ሰለሞና ክፍል ያቀርበዋል። ዛሬ የብዙ በአየር ተጓዦች ጭንቀት ያለ ኤሌክትሮኒክ መሳሪያ የምንበረው እንዴት ነው የሚለው ነው። ከአቡዳቢ በረራ ሲወርዱ አስተያየታቸውን የሰጡት አሚታቫ ዱት እንዲህ ብለዋል። ሰዎች ላፕቶፕና አይፓድ ይዘው የሚጓዙት በተለያዩ በርካታ ምክንያቶች ነው። ከስራቸው ጋር በተያያዘ ከዕለት ተዕለት ሕይወታቸው ጋር በተያያዘ ይጠቀሙበታል። ከሌላቸው ግን ምንድን ነው ማድረግ የሚችሉት? አሸባሪ ቡድኖች ግን እነዚህን የመሳሰሉ የኤሌክትሮኒክ መሳሪያዎች በፈንጅነት ሲጠቀሙባቸው ቆይተዋል። አሁን በቅርቡ ለምሳሌ ሶማሊያ ውስጥ በአንድ አውሮፕላን ላይ ተጠቅመውበታል። የትራምፕ አስተዳደር በትናንትናው ዕለት መግለጫው መሰል የሽብር ጥቃቶች በአሜሪካውያን ላይ እንዳይደርሱ ለመከላከል እርምጃ እንደሚወስድ አስታውቋል። የዋይት ሀውስ ቤተ መንግሥት አፈቀላጤ ሻን ስፓይሰር ይህንኑ አብራርተዋል። አሸባሪ ቡድኖች የንግድ አውሮፕላኖችን ኢላማ ማድረግ መቀጠላቸውን፣ ዘመናዊ ቴክኖሎጂዎችን በመጠቀም ፈንጂዎችን በተለያዩ ቁሳቁስ ውስጥ በድብቅ እያስገቡ ጥቃት ለማድረስ እንደሚፈልጉ የደህንነት መረጃዎች መግለጻቸውን ተረድተናል። የብሪታንያ መንግስትም ከዩናይትድ ስቴትስ ጋር ተመሳሳይ የሆነ እርምጃ እንደሚወስድ ትናንትናውኑ መንገደኞች ካሁኑ በአውሮፕላን ማረፊያዎች ከባድ ፍተሻዎችን ማለፍ የጀመሩ ሲሆን ብዙዎች ተጨማሪው እርምጃ አስፈላጊ እንዳልሆነ እየተናገሩ ነው። በአዲሱ እርምጃ ምክንያት አንዳንድ ወደ ዩናይትድ ስቴትስና ብሪታንያ የሚደረጉ በረራዎች ለመንገደኞች አሰልቺ ሊሆኑ እንደሚችሉ ይገመታል። ምክንያቱም ለወትሮ መንገደኞች ጊዜያቸውን የሚያጠፉት ከላፕቶፕና ሌሎች የኤሌክትሮኒክ መሳሪያዎቻቸው ጋር በመሆኑ እንደሆነ ይታወቃል። እናመሰግናለን ሰለሞን ክፍሌን። አሁን አድማጮች፣ ወደ መጨረሻ የመጽሔቱ የትንታኔ ርዕስ እንሻገራለን። ወዲህ ወደ ዩናይት ስቴትስ ይመልሰናል። ፕሬዚዳንት ዶናልድ ትራምፕ ባለፈው ወር ከአንዲት ጥቁር ጋዜጠኛ ጋር ቃል የተለዋወጡበት ሁኔታ ስለ ዘር ጉዳይ ግድ የለሽ አስመስሏቸዋል ሲሉ የዩናይት ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ክንፍ አባላት ቅሬታቸውን ገልጠዋል። ከጥቁር እንደራሴ ግሪጎሪ ጋር በዚህ ጉዳይ ላይ የተወያየችው ማርያማ ዲያሎ ተከታዩን ዘገባ አጠናቅራለች። ሰለሞን አባተ ይዞ ቀርቧል። በፕሬዚደንት ትራምፕና በሪፖርተሯ አፕሪል ራያን መካከል የተካሄደ እሰጥ አገባ ነው የሰማችሁት። ፕሬዚደንቱ ቀደም ሲል ሰጥተውት በነበረ ጋዜጣዊ መግለጫ ላይ ከተወካዮች ምክር ቤቱ የጥቁሮች እንደራሴዎች ክንፍ ጋር ተገናኝተው ይወያዩ እንደሆነ አፕሪል ስትጠይቃቸው የተበሳጩ የመሰሉት ትራምፕ ስብሰባውን አንቺ ታመቻችልኛለሽ፣ ታውቂያቸዋለሽ ሲሉ ቁጣ መሰል ስሜት በተደባለቀበት አነጋገር ይመልሱላታል። ጥቁሮቹ የምክር ቤቱ አባላት ታዲያ በዚያ የፕሬዚደንት ትራምፕ አባባል እንደደነገጡ ተነግሯል። የኒውዮርኩ እንደራሴ ግሪጎሪ ሚክስ እንዲህ ብለዋል። በእኔ ግምት ፕሬዚዳንቱ ከገሃዱ ዓለም ጋር የተገናኙ አይመስለኝም። አንዲትን የዋይት ሃውስ ሪፖርተር ጥቁር በመሆኗ ብቻ እንዲህ አይነት ጥያቄ መጠየቃቸው የአሜሪካን ሕዝብ እንደ መሳደብ ያህል ነው። ስለዚህ ጉዳይ ዋይት ሃውስ መልስ እንዲሰጥ ቪኦኤ ጠይቆ ነበር ምላሽ አላገኝም። ከዚያ ጋዜጣዊ መግለጫ በኋላ ፕሬዚደንት ትራምፕ በተወካዮች ምክር ቤቱ ጥምር ስብሰባ ላይ የመጀመሪያ ንግግራቸውን ባደረጉ ጊዜ ብዙ ጥቁር እንደራሴዎች ቢገኙም ያልሄዱም ነበሩ። ያንን ንግግራቸውን ፕሬዚደንቱ የጀመሩት አሜሪካ እየተጋፈጠች ያለችውን የዘር ጉዳዮች ፈተናዎች አንስተው ነበር። በአጋጣሚ ዕለቱ የአሜሪካው የጥቁሮች ወር ታሪክ ማብቂያም ነበር። ዛሬ የጥቁሮች ታሪክ ወርን ስንቋጭ ሀገራችን ለሲቪል መብቶች መከበር ያሳለፈችውን ጉዞና ወደፊትም የሚጠብቀንን ሥራ እንድናስብ እንገደዳለን። የኒውዮርኩ እንደራሴ ሚክስ ይህንን የትራምፕን ቃል እንደ አዲስ ጅምር ቢቆጥሩትም የአሜሪካ ጥቁሮችን በሚመለከት ግን ይበልጥ የተዋጣ ፖሊሲ እንደሚጠብቁ አመልክተዋል። ጥቁሮች የሚኖሩት በአሜሪካ ከተሞች ውስጥ ብቻ አይደለም። የተለያዩ አካባቢዎችን ያቀፈ ሰፊ ፖሊሲ እንዲኖር ያስፈልጋል። እኔ እንደ አጋጣሚ ሆኖ የኒውዮርክ እንደራሴ ነኝ። ሚሲሲፒ፣ ደቡብ ካሮላይና ወይም ጆርጂያ ገጠሮችን የሚወከሉ የጥቁርን ደራሲዎች ክንፍ አባላት አሉ። የተወካዮች ምክር ቤቱ የጥቁሮቹን ደራሲዎች ክንፍ ዘንድሮ 49 አባላት ያሉት ሲሆን ይህ በታሪክ እጅግ ከፍተኛው የጥቁር የሕዝብ ተወካዮች ቁጥር ነው። ይህ ደግሞ የአሜሪካን ብዝህነት የሚያሳይ ማስረጃ ነው ይላሉ ሚክስ አሜሪካ ወደፊት ትራምዳለች። ዛሬ ጥቁሮች የሚወከሉት ጥቁሮችን ብቻ ወይም ጥቁሮች በብዛት የሚኖሩባቸውን አካባቢዎች ብቻ አይደለም። ይሁን እንጂ ከአንድ ሪፐብሊካን እንደራሴ ሚያ ላቭ በስተቀር የጥቁር እንደራሴዎቹ ክንፍ የተሞላው በዴሞክራት የህዝብ ተወካዮች ነው። ይህ በእንዲህ እንዳለ ጥቁሮቹ የህዝብ ተወካዮች የህግ መወሰኛው አባል ቲም ስኮትና የህግ መምሪያው አባል ዊል ሀርድ የጥቁሮቹ እንደራሴዎች ክንፍ አባል አይደሉም ይህ የህዝብ ተወካዮች ቡድን አንድ አይነትና አንድ ወጥ ነው የሚለውን አስተሳሰብ እንደ ራሴ ሚክስ አይቀበሉም። የተለያዩ አመለካከትና ምንጭ ያላቸው ናቸው አባሎቻችን። አንዳንዶች ከምስራቃዊው የአገሪቱ ክፍል ናቸው፣ ሌሎች ደግሞ ከምዕራብ ናቸው። አንዳንዶች በአደንና በነፍጥ ያምናሉ፣ የማያምኑ ደግሞ አሉ። አንዳንዶች በንግድ ያምናሉ፣ አንዳንዶቹ ደግሞ አያምኑም። ግሪጎሪ ሚክስ ላለፉት ዐሥራ ሰባት ዓመታት በእንደ ራሴነት እያገለገሉ ናቸው። የኮንግረሱ የገንዘብ አገልግሎቶችና የውጭ ጉዳይ ኮሚቴዎች አባል ናቸው። የጥቁሮቹ እንደ ራሴዎች ክንፍ ለማንኛውም ዓይነት አስተዳደር ጠቃሚ ሊሆኑ የሚችሉ ስፋት ያለው እውቀትና ሙያ ያላቸው የሕዝብ ተወካዮችን ያቀፈ ነው። አድማጮች የምትከታተሉት በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነፃው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እናሰማለን። ሰላም ቪዮዎች እንደምናችሁ። መጀመሪያ በወገኖቻችን ላይ በደረሰው አሰቃቂ አደጋ እጅጉን አዝኛለሁ። ሰሞኑን በእሳጣ ገባ ፕሮግራማችሁ ሁለት እንግዶች አቅርባችሁ ውይይት ሲያደርጉ ሰምቼ ይችን አስተያየት ለመጻፍ ተገደድኩኝ። በተለይ አቶ አታክልቲ አባይ የተባሉ በኢትዮጵያ ውስጥ ያለውን ገሀድ ሲክዱ በጣም ገርሞኛል። አዎ ኢትዮጵያ ውስጥ የትግራይ የበላይነት በደንብ አለ። ይህም ምንም ማስረጃ መሰብሰብ አያስፈልገውም። በተለይ አትራፊ የሆኑ መስሪያ ቤቶች ኃላፊው ምክትሉ በሙላ በትግራይ ሰዎች ነው የተያዘው። ከኢትዮጵያ አየር መንገድ ብንነሳ የአቪዬሽን ኃላፊ የአየር መንገዱ ፕሬዚዳንት፣ እታች ጽዳት ሰራተኛ ድረስ በሚገርም ሁኔታ ለተመለከተው ሰው አዲስ አበባ አየር መንገድ ነው ወይ ያለሁት ብሎ እስከ መጠየቅ ይደርሳል። የባንኮች ኃላፊዎች፣ የትምህርት ቤት ርዕሰ መምህር፣ ዘሎ ሃይማኖት ጋር እንኳን ገብቶ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የደብር አለቆች በተለይ በአዲስ አበባ ያሉ አድባራት ዘጠና ፐርሰንቱ። ለዚህም ምስክር ሊሆን የሚችለው የብራዚል ኦሎምፒክ ማስታወስ በቂ ይመስለኛል። እና ራስን ማታለ ነው እንጂ አቶ አታክልቲ ጠንቅቀው ያውቁታል። ሌላው በጥቃቅንና አነስተኛ ስራ መንግስት ለወጣቶች እድል በቂም ባይሆን አድርጓል ሲሉ ጥቃቅንና አነስተኛ የስራ እድልን ያገኙት እነማን እንደሆኑ የኢትዮጵያ ህዝብ ጠንቀቆ ያውቃል። አንደኛ የፓርቲ አባል፣ በተጨማሪ በደህንነት ስራ የተማሩ ግለሰቦች መሆናቸውን ሁሉም ሰው ያውቃል። ፓርቲ ውስጥ አልገባም ፣ ሰዎችንም አልመርጅም ያሉ እንኳን ጥቃቅንና አነስተኛ ሊያሳተፋት በሆነ ባልሆነ ነገር አላስቀምጥ ስለሚሏቸው አገር ለቀው የባህር እራት ይሆናሉ። ሰላም ቪኦኤዎች። ይሄ ይህም መልዕክት የምሰው ለጽዮን ግርማ ነው። ዛሬ ለዚህ የሙዚቃ ምርጫ ወቅቱን ተከትላ ባሰማቸው ሙዚቃ በጣም ደስ ብሎኛል። የእንግሊዝኛ ሙዚቃ ዘፈን ምናምን ታመጣለች ብለን ነበር። ነውን ብዙ ሰዎች ተሰብሰበን ስናዳምጥ የሀዘን ምልክት ያለውን ሙዚቃዎች ወቅቱን የምትመለከት በኢትዮጵያ ባለው ችግር ያን ስላደረገች እናመሰግናለን ለማለት ነው። አድማጮች ስርጭታችን ይቀጥላል። አዳነች እዚህ ግድም ፋታ የምንወስድበት ነው። እንዲሁም ቀለል ያሉ ዘገባዎች የሚቀርብበት ነው። ውሃ ጠፋች ይባላል። በኢትዮጵያ በአንዳንድ አካባቢዎች የተለመደ አነጋገር ነው። በሴት ትመስላለች ውሃ ታዲያ ሀረር አካባቢ ውሃ የለም የሚል አጠራር የተለመደ መሆኑን ባልደረባችን ቆንጅታ እየነግራኛለች። የጾታ ጉዳይ ሳያፎካክር አሊያም ትክክል ለመሆን በሚደረግ የተለየ ስሜት ሳይሆን ውሃ እንደ እናት እንደ እህት በወዳሴ ቅላጼ በእንስት ጾታ መመሰሏ ግን እኔ የሕይወት መሰረት በመሆኗ ይሆን የሚል ሀሳብ ውልብ እንዲል ያደርግብኛል። በነገራችን ላይ እኔም ውሃ ብዙ ጊዜ ውሃ አለ ዛሬ ውሃ ጠፋ ሲባል ነው ማቀው። ግን ውሃ ጠፋች የሚለው ወይም ደግሞ ውሃ የለችም የሚለው የሚመጣ ውሃ ሲታጣ ወይም ጠብ ጠብ ጠብ ስትል ውሃዋ እየሄደች ነው። አሁን ደግሞ ውሃ ጠፋች ሲባል ከማዘን የሀዘን ስሜት ነው። ከማዘን እንደዛ ነው እኔ የማስታውሰው እንጂ ብዙን ጊዜ በወንድ ነው ሲጠራ የማውቀው ውሃ የለም፣ ዛሬ ውሃ ሲጠራ የሴትነቱን ደግሞ እኛ የመረጥ እንመስላለን። እንግዲህ ለሁሉም የውሃ ጉዳይ ሊያነጋግር ይችላል። እሺ እንግዲህ ወደ ዘገባው እንሂድና እለቱን እናስታውስ ስለ እለቱና ስለ ውሃ ለተሰነዳው ዘገባ ወደ አሉላ ናምራ። ዛሬ መጋቢት 13 መጋቢት 22 እንደ አውሮውያን የዘመን አቆጣጠር የዓለም የውሃ ቀን ነው። ዓመታዊው የውሃ ቀን የተባበሩት መንግስታት ድርጅት በዓለም ዙሪያ ስላለው የውሃ ቀውስ ሊወሰዱ ስለሚገቡ እርምጃዎች ግንዛቤ ለመፍጠር በሚል የሰየመው እለት ነው። ምስራቅ አፍሪካን የመታው ድርቅና ያንዣበበው የከፋ ረሃብ፣ የሰብል ምርት፣ የእንስሳት እልቂት፣ ሰዎች የውሃ መቅጃ አንጠልጥለው ጠብታ ውሃ ፍለጋ ለሰዓታት ሲንከራተቱ የሚታዩበት ሁሉም የሚያቆራኛቸው አንድ ነው ምክንያቱ እውነተኛ ፋይዳው ይልቁንም ሕይወት ያለ እርሱ ምንም ለመሆን መቃረቧ የሚታወቅለት ሲታጣ ብቻ የሚመስለው ውሃና እጥረቱ የሚያስከትለው ቀውስ የውሃ እጥረት ካንዱ የሌላው ቢጠና ካንዱ የሌላው ቢቀልም የጊዜያችን የዓለም ራስ ምታት ሆኗል። የዓለሙ የረድኤት ድርጅት ኦክስፋም እንዳመለከተው ታዲያ በዓለም ዙሪያ ቁጥሩ አንድ ቢሊዮን የሚጠጋ ሰው ነው ለንጹሕ ውሃ እጥረት የተጋለጠው። ከዚህም ውስጥ ቁጥሩ 663 ሚሊዮን የሚደርሰው ህዝብ ንጹሕ ውሃ ካለበት በእጅጉ ርቆ ይኖራል። በተያያዘም በንጹሕ ውኃ እጥረት በንጽሕናና በግል የጤና አጠባበቅ መጓደል ሳቢያ በዓለም ዙሪያ በየዓመቱ 842 ሺ ሕዝብ ለህልፈት ይዳረጋል እጥረቱን ለመቅረፍ ከሚደረገው እጥረት ትይዩ በአንጻሩ እንደ ልብ በሚገኝባቸው አካባቢዎችም ከብክነት እንዲጠበቅ ማድረግ በውሃ እጥረት የሚሰቃዩ ወገኖችን ችግር ለመቅረፍና የሕይወት መሠረት ለሆነ ውሃ አስተማማኝ አቅርቦትም ዋስትና ነው አሁን የውሃ ጉዳይ ያነጋግራል። አድማጮች እስኪ በያላችሁበት እናንተም በየከተሞቻችሁና በየአካባቢያችሁ ስላለው የውሃ አቅርቦትና ሌሎች ከውሃ ጋር የተያያዙ ጉዳዮች አድርሱን። ውሃን ውሃን ፍለጋ ሌላም ሌላም ሊሆን ይችላል። ገጠመኞች፣ ወጎች ያሏችሁን ጻፉ፣ ደውሉልን። አሁን እንግዲህ የሙዚቃ ጊዜ ነው መሰለኝ። አሉላ ምን የመረጥክልን ሙዚቃ አለ? አዳለች ልክ ብለሻል። አጠያየቁ ለመልሷ አመቺ ያደርገዋል። የምሽቱ አዝናኛችን ድምፃዊቱ አስቴር አወቀናት። የዜማው ርዕስ ውሃ ነው። አስቴር ታዲያ ስለ ፍቅር ውሃ ነው የምታቀነቅ ነው። ውሃ ውሃ አሰኘኝ እያለች ውሃ ውሃ ስለሚያሰኝ ስለሚያስጠማው ፍቅር እንስማላት። I Oh, my Oh, my ፍቅርም እንደ ውሃ ይጠማል ነው የምትለው አስቴር ግጥሙ የሚሷ ይመስላል። እናመሰግናለን። አድማጮች የምትከታተሉት በ1922 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ34 መቃረቡን ያመለክታል። አሁን ረሰሪዎቹን ከዳነች ሳይ ለንደን የሚገኘው ብሪታንያ ፓርላማ ህንፃ ዛሬ በውጭ ተኩስ ተሰምቷል ከተባለ በኋላ እንደተዘጋ ነው። የብሪታንያ የታችኛው ምክር ቤት መሪ ዴቪድ ሊዲንግተን በፓርላማው ህንፃ ውስጥ ግጭት እንዳለ መዘገቡን ገልጸዋል። ዓለም አቀፍ የቀይ መስቀል ኮሚቴ በሶስት የአፍሪካ ሀገሮችና በየመን በሚሊዮኖች የሚቆጠሩ ሰዎችን ህይወት ሊያጠፋ የሚችል ረሃብ ለመግባት የቀረበው የአራት ጊዜ ነው። ሲል አስጠንቅቋል። ሶማሊላንድ በተባለው ራስ ገዝ ግዛት ቢያንስ 25 የሚሆኑ ሰዎች በረሃብ እንደሞቱ ታውቋል። በግዛቱ ከባድ የምግብ እጥረት እንዳለ ተዘግቧል። ዓለም አቀፍ የወንጀል ችሎት ዳኞች የቀድሞውን የኮንጎ ምክትል ፕሬዚደንት ዣን ፔር ቤምቤን የስራት ጊዜ ጨምሮባቸዋል። በጦርነት ወንጀል ለፍርድ በቀረቡበት ወቅት ለምስክሮች ጉቦ ሰጥቷል በሚል ክስ ነው እስራት የተጨመረባቸው። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐየንን። ሁለተኛውን አጋማሽ ስርጭታችንን በእርሰ ወሬዎቹ ጀምረናል። አሜሪካና ህዝቧ የዩናይትድ ስቴትስ የአገር ደህንነት ሚኒስትር ዣን ኬሊ መስሪያ ቤታቸው ህጋዊ ሰነድ የሌላቸውን የውጭ ሀገር ሰዎች ቤተ ክርስቲያን የመሳሰሉ ቦታዎች እየገባ እንደማያስር ባለፈው ሳምንት አመልክተዋል። ሚኒስትሩ ይህን ያሉት በዩናይትድ ስቴትስ ዙሪያ ያሉ ቤት እምነቶች ምእመናን የትራምፕ አስተዳደርን ፖሊሲዎች ለመቃወምና በጥድፊያ ከአገር የመባረር አደጋ ላይ ያሉ የውጭ ሰዎችን መጠለያ የመስጠት እንቅስቃሴ እያጠጠፉ ባሉበት በአሁኑ ወቅት ነው። ከ800 የሚበልጡ አብያተ ክርስቲያናትና አንዳንድ ሙክባሮች የመባረር አደጋ ላይ ላሉት መጠጊያ እንሆናቸዋለን ብለው አውጀዋል። የማባረሩ እርምጃ እንዲቆም ሌሎች እርምጃዎችን እንደሚወስዱም አስታውቀዋል። የአሜሪካ ድምጹ ቢል ሮጀርስ ከዋሽንግተን ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። ባለፈው እሁድ ዋሽንግተን ዲሲ በሚገኘው ኦል ሶልስ ዩኒታሪያን ቸርች በተባለው ቤተ ክርስቲያን ምዕመናን ከየሰፈሩ ከከተማዋ ዙሪያ ተሰባስበዋል። እየዘመሩ ቅዳሴና ስብከት እያደመጡ ከቤተ ክርስቲያኑ ተራማጅ ፖለቲካ ጋር ያላቸውን አንድነትም ሊገልጹ ነው የታደሙት። አንጋፋ የቤተ ክርስቲያኒቱ ቄስ ሮበርት ሃርዲስ እነሆ በእናንተ በምዕመናኑ ድጋፍ ቤተ ክርስቲያናችን ሕጋዊ ሰነድ የሌላቸው የውጭ ሰዎችን መጠለያ ትሰጣለች ሲሉ አውጀዋል። በየሰፈሮቻችን ያሉት የውጭ ሀገር ሰዎች ጎረቤቶቻችን ናቸው፣ ቤተሰቦቻችን ናቸው፣ የሥራ ባልደረቦቻችንና ጓደኞቻችን ናቸው ስለሆነም የቅርብ ወገኖቻችን ጎን መቆም እንፈልጋለን። ኦል ሶልስ ደብር እንደ ኤሮፓውያን አቆጣጠር በ1980ዎቹም ከጦርነት ለሚሸሹ የማዕከላዊ አሜሪካ ሀገሮች ሰዎች መሸሸጊያ ሰጥቶ ነበር። ዘንድሮ ደግሞ የትረምፕ አስተዳደርን የኢሚግሬሽን ፖሊሲዎች በሚቃወመው እንቅስቃሴ ውስጥ እየተሳተፈ ነው። ፓይኮ በሚል አሕጽሮት የሚታወቀው ሃይማኖታዊ ስብስብ የፖለቲካ ዲሬክተር የሆኑት አቡነ ድዌን ሮስተር ይህ በሀገራችን የቆየ ባህል ነው ብለዋል። ይህ ከአሜሪካውያን ባህል ጋር የተሳሰረ ጉዳይ ነው። በሰዎች ላይ ግፍ እየተፈጸመ ነው ብለን ከተሰማን እነዚያን ሰዎች ከጥቃት ለመከላከል መጠለያና ተስፋ ለመስጠት የቻልነውን ሁሉ እናደርጋለን። እስካሁን በአብያተ ክርስቲያናት መጠለያ ያገኙ ሰዎች የሚታወቁት ጥቂት እንደሆኑ ነው። በዚህ በዋሽንግተኑ ኦል ሶልስ ቤተ ክርስቲያን ደግሞ እስካሁን አንድም የተጠለለ የለም። ምዕመናኑ ግን ዝግጁ ነን ብለዋል። የቤተ ክርስቲያኒቱ የማህበረሰብ አደራጅ ብራንዳ ባረን ያለንን አቅም እና ችሎታ አንድ ላይ አስተባብረን እንዴት ይችን ዓለም የተሻለች እናደርጋታለን የሚለውን በማውጠንጠን ላይ ነን። የቤተ ክርስቲያኗ በጎ ፈቃደኛ አገልጋዮችም ከዚሁ በተያያዘ በስልጠና መርሃ ግብሮች እየተሳተፉ ነው። በቅርቡም ብዛት ያላቸው ስልጠናውን ሊወስዱ ተመዝግበው ሕጋዊ ፈቃድ የሌላቸውን የውጭ ሰዎች ተይዘው እንዳይባረሩ እንዴት መርዳት እንደሚችሉ ተምረዋል። የተስፋ መልእክትም አድምጠዋል። ይህን ቅዱስ ተግባር እንድንፈጽም ቦታውን ስለሰጠህን ስለፈቀድክልን ስለፈቀድክልን እናመሰግናለን። የፕሬዝደንት ትረምፕ ደጋፊዎች በበኩላቸው ሌላ መልእክት ነው የሚያሰሙት። ህጋዊ ሰነድ የሌላቸውን የውጭ ሀገር ሰዎች የማስወጣቱን ዘመቻ እንዲያጧጥፉት ነው የሚጠይቁት። አሁን ያለ ሕጋዊ ሰነድ የተቀመጡ አንዳንድ ሰዎች ኑሮ ቢያናጋም ወደፊት ግን ውጤቱ ጥሩ ነው የሚሆነው። ጃን ቤከንዶርፍ የፕሬዝደንት ትረምፕ አቋም ደጋፊ ናቸው። አማዶ ሳሊናስም ይህንኑ ነው የሚሉት። በሕግ የምንተዳደር ሕዝብ መሆናችን ሊታወቅ ይገባል። ሕግ ከሌለ ውጤቱ መተራመስ ነዋ። ለአሁኑ የአገር ደህንነት ሚኒስቴር ለረጅም ጊዜ ሲከተለው በቆየው መመሪያ ነው የጸናው። ሕግ አስከባሪዎቹ ቤተ ክርስቲያን፣ ትምህርት ቤት ወይም ሆስፒታል አይገቡም። በደንቡ መሰረት ይህ አሰራር ወደፊትም አይለወጥም ብለው ቄስ ሃርዲስ ተስፋ ያደርጋሉ። የአሜሪካ የሃይማኖት ተቋማት በዚህ ጉዳይ መንግሥትን መቋቋም ይችላሉ። ባይነኝ የኦል ሶርስ ዩኒቴሪያን ቤተ ክርስቲያን ምዕመናን ተስፋም በሥራችን እነሆ አዲስ ቀን ይመጣል የሚል ነው። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ የአማርኛ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ዲሞክራሲ በተግባር ይቀርባል። ቀደም ብሎ በመግቢያው እንደተዋወቀው የዛሬው የዲሞክራሲ በተግባር ፕሮግራም እንግዳ አቶ ሀብታሙ አያሌው ይባላሉ። የቀድሞ የተቃዋሚው አንድነት ድርጅት ቃል አቀባይ በሽብር ወንጀል ተከሰው እስር ቤት በቆዩባቸው ሁለት ዓመታት በምርመራ ሳቢያ ደረሰብኝ ያሉት ከባድ ስቃይ አሁን ለሚገኙበት የጤና ቀውስም እንዲዳረጋቸው ይናገራሉ። ወህኒ ቤቶች ውስጥ የሚፈጸሙ ጭካኔ የተሞላባቸው ልዩ ልዩ የምርመራ አይነቶች በአብዛኞቹ እስረኞች ላይ ህልፈትን ጨምሮ ለተመሳሳይ የጤና ችግር መዳረጋቸውንም አቶ ሀብታሙ ያስረዳሉ። አቶ ሀብታሙ አያሌው በዚህ ፕሮግራም ላይ ስለ ምርመራ አይነቶች በዘረዘሩበት ወቅት የሰጡት ማብራሪያ እጅግ ዘግናኝ በመሆኑ ሕጻናት ልጆች እንዳያደምጡት የወላጆችን ትብብር እንጠይቃለን ይላል የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ። አቶ ሀብታሙ ደረሱብኝ ያሏቸውን በድሎች በሚዘረዝሩበትም ይጀምራል ነው እንግዲህ ኢትዮጵያ ውስጥ ለማንኛውም ኢትዮጵያዊ ዜጋ መታሰር የንቁ ዜግነቱ ምልክት ሆኗል። ከረጅም ጊዜ በፊት አንስቶ ወይም የኢህአዴግ ስርዓት በኢትዮጵያ ውስጥ ከመጣበት ጊዜ ጀምሮ የንቁ ዜጋ የመብት ጠያቂ ዜጋ መለያው መታሰር፣ መገደል፣ መሰደድ የመሳሰሉ ተግባራቶች እንደሆኑ ይታወቃል። እና እኔም ወደ ማዕከላዊ ከገባሁበት ጊዜ ጀምሮ እጅግ አስከፊ እስከ ዛሬም ድረስ ህሊና አይንም ስጋ አይንም ያቆሰለ ከባድ ግፍና በደል ተፈጽሞብኛል። ለብቻው ተነጥለው እንዲቆዩ የተደረገበት ጊዜ አለ። በጨለማ ቤት ለምሳሌ እንግዲህ ማዕከላዊው ስምንት ቤቶች አሉት። ግራውንድ ነው ወይም በመሬት ስር ያለ ቤት እጅግ በጣም የሚቀዘቅዝ ከስሩ ባዶ የሆነ እና የመረጡትን ሰው ባስገቡበት ክፍል ውሃ ጨምሮ እየተሞላ በከፍተኛ ቅዝቃዜ ሰውነትህ እንዲጎዳ የሚያደርግ ነው። በእነዚህ እስር ቤቶች ውስጥ በጣም አስከፊ የሚባሉ ሁለት ክፍሎች አሉ። በጣም ከሌላው በተለየ ሁኔታ የከፉ የሚባሉ ናቸው። አንዱ ሰባት ቁጥር ነው። ሁለተኛው ስምንት ቁጥር ነው። ስምንት ቁጥር አንድ ሰው ለብቻ የሚታሰርበት አራት የተለያዩ ክፍሎች አሉ። ቆሞ እግር እጅ መዘርጋት አይቻልም። ከጥበቱ አንጻር በጀርባ ቀጥ ብሎ ከመተኛት ውጪ ወደ ጎን ወደዛ ማለት አማራጭ የማይሰጡ እጅግ ከባድ የጨለማ ቤቶች አሉ። ሁለተኛው ሰባት ቁጥር እኔ የነበርኩበት ነው በአንድ ክፍል ውስጥ እስከ አስራ ሶስት እና እስከ አስራ አምስት ድረስ የሚደርስ እስረኞች ተነባብረው እንዲታሰሩበት የሚደረግና ሁለቱ ግርግዳ ሽንት ቤት የሚጋሩ ናቸው እና ከፍተኛ የሆነ ሽታ አለው። እዛ በጣም እጅግ አስቸጋሪ የሆነ ክፍል ውስጥ ነው እኔ የቆየሁት አራቱንም ወራት የታሰርኩት እዚህ ሰባት ቁጥር እየተባለ የሚጠራው ከስሩ የውሃ ታንከር የሆነ ውሃ የሚሞላበትና በግራና በቀኝ በሁለቱም በኩል ሽንት ቤት በአንድ በኩል ጣውላ የሚባለው እስር ቤት ሽንት ቤት ግርግዳ ይጋራ በሌላኛው በኩል የሳይቤሪያ ሽንት ቤት የሚጋራ ከስር ደግሞ የውሃ ታንከር የሆነ እስር ቤት ነው የቆየሁበት ጊዜ ሁሉ ከኔ ጋር የማስታውሳቸው በርከት ያሉ እስረኞች ለተወሰነ ጊዜ ቆይተዋል እስከ አስራ አምስት የሚደርሱ ከዛ ግን ወዲያው የተወሰነ ጊዜ ከቆዩ በኋላ ተቀንሰው አራት ወሩን አምስት ልጆች ሆነን ነው የቆየ ነው እስር ቤቶች ብዙ ጊዜ መጸዳጃ ችግሮች እንዳሏቸው ይነገራል እናንተ በቀን ስንቴ ለመጸዳዳት ይፈቀድላችሁ እንደነበር ቢገልጹልኝ። እንግዲህ በማዕከላዊ አራት ወር ቆይታ ጊዜ ውስጥ በሳይቤሪያ የሚታሰር ማንኛውም ሰው በቀን ሁለት ጊዜ ጠዋት፣ እንግዲህ በኢትዮጵያ አቆጣጠር ከማለዳ ሲነጋ አስራ ሁለት ሰዓት ላይ ለአንድ ቤት አምስትም ሰው ይኑር አስር ሰውም ይኑር፣ ለአንድ ቤት አስር ደቂቃ ይፈቀዳል። እዛው ግራውንድ ውስጥ ያሉት ሽንት ቤቶች ቁጥራቸው ሶስት ነው። በአስር ደቂቃ ውስጥ ለምሳሌ አስር ሰው ያለበት ክፍል አንዳንድ ደቂቃ ወይም ደግሞ ምናልባት በአማካይ ሁለት ሁለት ደቂቃ ቢደርሰው ነው ማለት ነው። ስለዚህ በአስራ ሁለት ሰዓት ላይ በተፈጥሮ የሽንት ቤት የመቀመጥ ስሜቱ ቢኖረውም ባይኖረውም ከዛ በኋላ መውጣት ስለማይችል እስከ ምሽቱ አስራ ሁለት ሰዓት እንደገና ምንም መውጣት ስለማይችል ያለው አማራጭ በዛው ሰዓት በግድ አመጣውም ቢሆን የሽንት ቤት መቀመጥ ነው። ከዛ ውጪ ጠዋት አስራ ሁለት ሰዓት ጀምሮ እስከ ማታ አስራ ሁለት ሰዓት በሩ ይዘጋል። መስኮት የለውም። የተፈጥሮ ብርሃን የሚባል አይገባም። እጅግ እንደ በረዶ የሚቀዘቅዝ ነው። ባለህ ልብስ ተጀባብነህ ነው የምትቀመጠው። ለምርመራ ተጠርተህ ተገርፈህ እስከምትመለስ ድረስ ከዛ ውስጥ አትወጣም። ለምርመራ ስትወጣም በግራውንድ ውስጥ ለውስጥ ስለሚወስዱ የተፈጥሮ ብርሃን የምታይበት እድል የለም። ቀን ላይ ሽንት ከመጣብህ ውሃ ማሸጊያ በኢትዮጵያ ውስጥ በተለምዶ ሀይላንድ እየተባለ ነው የሚጠራው። የውሃ መያዣ ኮድ አለ፣ ባለ አንድ ሌተር ነው። ስለዚህ እሱ ከሞላብህ ወጥተህ መድፋት ስለማይቻል እሱ እንዳይሞላብህ ተጠንቅቀህ ነው ሽንት የምትሸናው። ስለዚህ በቀን ውስጥ ሽንት መቋጠር አለብህ። ብላደርህ፣ ኩላሊትህ ከጥቅም ውጪ ይሆናል። ብዙ ጊዜ እንደዚህ አይነት ጉዳት ያጋጥማል። እኔ በአጋጣሚ ከነበርኩበት ክፍል ከተወሰነ ቆይታ በኋላ የሚፈልጉትን እስካልተናገርክ የሚያደርሷቸው የተለያዩ ድብደባዎች እና ጉዳቶች እንደተጠበቁ ሆነው ይህንኑ አስር ደቂቃ ሽንት ቤት መሄዱን በመከልከሌ ምክንያት በፌስታል እዛው የታሰርኩት ክፍል ውስጥ በፌስታል ለመጸዳዳት ሽንትም እየቆጠብኩኝ በአንድ ሌትር ሃይላንድ ውሃ በሚይዝ ቆዳ እየሸናሁ ለሽንት እሱን እየተጠቀምኩኝ፣ ይቅርታ ቃሉን በቀጥታ ይህን ነው ልጠቀም የሚችለው። በዚህ ሁኔታ ነበር የቆየሁት። የሁሉም እስረኛ እጣ ፈንታ ይሄው ነበረ። ወደ ምርመራው ጉዳይ ልመለስ። አቶ ሀብታሙ በእርሶ አስተያየት እጅግ ሰቅጣጭ ናቸው የሚሏቸው የሰቆቃ አይነቶችን እስኪ አንድ ሁለት ሶስቱን ቢዘረዝሩልኝ። በጣም ከባድ ናቸው። ከሚፈጸሙ እጅግ ከባድ መከራዎች መካከል ለማመን በሚቸግር ሁኔታ የሰው ልጅ እንደ ክርስቶስ የሚሰቀልባቸው መስቀያ የሚባሉ ማንጠልጠያዎች አሉ። አንድ እስረኛ ተመርምሮ ሲመለስ መጀመሪያ የሚቀርብለት ጥያቄ ተሰቅለህ ነበር ወይ ወይስ አልተሰቀልክም? እሱም ሲመጣ ደግሞ ዛሬ ተሰቀልኩ ወይም ዛሬ አልተሰቀልኩም የሚለው ነው መስማት ያለብህ። ክንድና ክንድ የሚገባበት ማንጠልጠያ አለ። እዛ ላይ ይንጠለጠልና አንድ ሰው ሁለት ሌትር ውሃ የሚይዝ ፕላስቲክ ኮዳ ብልቱ ላይ ታስሮ ይንጠለጠላ። ይሄ ከባድ ስቃይ ነው ያለው። በዚህ ምክንያት የተኮላሹ ልጆች አሉ። ለነሱ ሞራልና ይሄ የግል ጉዳይ በመሆኑ ስማቸውን ለመጥቀስ በጣም እቸገራለሁ። ነገር ግን የግድ ደግሞ አስፈላጊ በመሆኑ ለማስረጃ ደግሞ እጅግ ቡን ጠቃሚ በመሆኑ በማንኛውም ይሄንን ማስረጃ ለሚከታተሉ ሰዎች አድራሻቸውን እና ማንነታቸውን ለመግለጽ ግን በማንኛውም ጊዜ በእኔ በኩል ዝግጁ ነኝ። እነዚህን ሰዎች ማግኘት የሚፈልግ ሰው ቢኖር በተግባር በአካል ጉዳቱ የደረሰባቸውን ሰዎች። ስለዚህ አንዱ እጅግ የሚዘገን ነው። ወንድ ልጅ በዚህ መልኩ ይቀጣል። መርማሪ ወንበሩ ጋር ተቀምጦ ተመርማሪው እጁን ወደ ኋላ ከታሰረ በኋላ እጁም እግሩን በካቴና ታስሮ ብልቱ በሲባጎ ታስሮ እየተጎተተ ተጎትቶ ሕመሙ ተሰምቶት ወደ መርማሪው ሲጠጋ ወደኋላ እንዲመለስ እየተመታ በዱላ ደግሞ በኤሌክትሪክ ጎማ እየተመታ ንገረን፣ ከማን ጋር ግንኙነት ነበረ ተብሎ ይጠየቃል። በዚህ ሁኔታ መራመድ የማይችሉ እጅጉን ከመጠን በላይ ብልታቸው አብጦ እግራቸውን መግጠም የማይችሉ ሲጮሁ የሚያድሩ ልጆች ነበሩ። ራስን የሚያስት አንድ ቴክኒክ አለ። በተደጋጋሚ እኔ ላይ የተፈጸመም ነው። አንድ ቀዝቃዛ፣ እጅግ የሚቀዘቅዝ ግን ደግሞ በጣም ትንሽ ነገር በይዘቱ ሲታይ ትንሽ ነገር አለ። እሱን እዚህ መሀል አናቴ ላይ በጀርባ በኩል ይዞሩ ነው ያስቀምጡታል። የኩርኩም ያህል በስሱ በሱ መታ ያደርገዋል በዛን ጊዜ ራስህን ትስት አለ። ራስህን ስትስት ምንድነው የተፈጠረው የሚለውን አታውቅም። ከተወሰኑ ደቂቃዎች በኋላ ወይም ከተወሰኑ ሰዓታት በኋላ መንቃትህን አታውቅም። ሰዓታት ወይም ደግሞ ደቂቃዎች ነው ወይ ራስህን ስተህ የቆየው የሚለውን አታውቅም። ምን እንደተፈጸመብህ አታውቅም። ተናግረህ ይሆን ወይ አልተናገርክ ይሆን የምታውቀው ነገር የለም። ይሄ ከባድ ነው። ምን እንደሆንክ ለመረዳት አስቸጋሪ ስለሆነ በኋላ በሂደት እድሉ ገጥሞ የመታከም እድል ካገኘ ጉዳዩ ለጊዜው ከሚያደርስብህ ጉዳት ማገገም ከቻልክ የምትረዳው ነው። አንዳንዶቹ ይህንን እድል ሳያገኝ በህይወት መኖር መቆየት ያልቻሉና የሞቱም አሉ። ሌላው ግራና ቀኝ ኩላሊትህን በጣት እየወጉ ህላይ ህላይ ሽንትህንም ትሸና የማድረግ የሚወሰድ እርምጃ አለ። በተለይ መጀመሪያ በቁጥጥር ስር ሲያውሉ ፊታቸው ሸፍነው ወዳልታወቀ የስውር እስር ቤት የወሰዷቸውን ሰዎች እዛ ያልታወቀ የስውር እስር ቤት ውስጥ በእንደዚህ አይነት መልኩ ወንበር ላይ ታስሮ እላዩ ላይ እየተጸዳዳ እላዩ ላይ እየተጸዳዳ እነሱ ሲገቡ እንዳይሸታቸው አፍንጫቸውን በጨርቅ አስረው ማስክ አድርገው እየገቡ ስቃይ ፈጽመው ይወጣሉ። የሚፈልጉትን ነገር ጽፈው የሚሉትን ነገር እሺ ብሎ ከፈረመ በኋላ ወደ ማዕከላዊ ያመጡታል። የዚህ ሰለባ ከሆኑ መካከል በእንደዚህ አይነት መልኩ እንዲፈርሙ ከተደረጉ መካከል እነ አበበ ወርጌሳን ማንሳት ይቻላል። እንዲህ አይነት ግፍ ከተፈጸመባቸው መካከል እነ ለእንጂ ሳለማየውን ማንሳት ይቻላል። እንዲህ አይነት እጅግ ሰቅጣጭ ስቃይ ከተፈጸመባቸው ሰዎች መካከል እነ የጎንደሮቹ እነ አንጋው ተገኝ፣ አግባው ሰጠኝ፣ እንግዳው ዋኘው እነ አባይ ዘውዱ የመሳሰሉ መከራ ይህንን ፈተና ያለፉ ልጆችን ማስታወስ ይቻላል እና የአየር ኃይል ልጆችን በእንደዚሁ ተመሳሳይ ሁኔታዎች ውስጥ እንዳለፉ አስታውሳለሁ። እንግዲህ በጣም ከባድ እና ፈታኝ ከሚባሉት ይሄንን መካከል ይሄንን ልጠቅስ ብችልም ሌሎች ግን መናገር የሚቸገርባቸው ኢትዮጵያዊነት የሚገድበኝ ኢትዮጵያዊ ጨዋነት የሚገድበኝ ላነሳቸውም አልችላቸው። ከዚህ ትንሽ ወጣ ያሉ ከሰብአዊነት ፍጹም ፍጹም ከሰብአዊነት ከሰብአዊ ርኅራሄ ውጭ የሆኑ ኢትዮጵያዊ ሃይማኖት ሙስሊምም ሁን ክርስቲያን ኢትዮጵያዊ ሃይማኖትህ ወይም እንዲሁ ኢትዮጵያዊነትህ ብቻ የማይፈቅድልህ ነውር የሚባሉ ተግባራት ይፈጸማሉ። ለወደዛ የሰቆቃ ቦታ ገብተን የታሰርን ሰዎች ያን መከራ የተቀበልን ሁሉ በአንድ ነገር የምንስማማው ይሄ ስርዓት በሚያደርስብን ስቃይ ስጋችን ላይ የደረሰው ጉዳት ሕሊናችን ላይ ከደረሰው ጉዳት ጋር ስናመዛዝነው፣ ዱላቸው ስጋችንን፣ ስድብና ማዋረዳቸው አጥንታችንን የሚያደቅ ሕሊናችንን እጅግ የሚጎዳ ነበረ። እኛ የተገኘንበት ማህበረሰብ ምናልባት በኢትዮጵያ ውስጥ እቺ እነሱ አሁን የሚገዟት ሀገር እንድትፈጠር እቺ እነሱ የሚገዟት ሀገር ነጻ ሆና እንድትኖር በየሜዳው በሁሉም የኢትዮጵያ ጥግ አንዲት ቦታ ሳይወሰኑ አንዲት መጠሪያ ሳይኖራቸው ኢትዮጵያዊ ነን ብለው በየቦታው ከተዋደቁ አያት ቅድመ አያቶች የተገኘ ሆነን ሳለ ልንሸለም ሲገባ የእነሱ ልጆች እየተባልን መሰቃየታችን ያሳዝናል። በኢትዮጵያ ታሪክ ውስጥ ሁልጊዜም ሲነሳ ይኖራል። ይሄ ስርዓት ቢያልፍም፣ በታሪክ ውስጥ ግን የፈጸሙት ግፍ ሁልጊዜም እየተነሳ እንደሚቀጥል ይሰማኛል በእኔ በኩል። አቶ ሀብታሙ አያሌው ለሰጡኝ ሰፊ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ። አቶ ሀብታሙ አያሌው በታሰሩበት ወቅት በመንግስት የቀረበባቸው ክስ ሕጋዊውን የፖለቲካ ፓርቲ በሽፋንነት ተጠቅመው በአሸባሪነት ከተፈረጀው ግንቦት ሰባት ጋር በመገናኘት በሀገሪቱ የተለያዩ አካባቢዎች የሽብር ተግባር ለመፈጸም አሲረዋል፣ ይህንንም ደርሰንበታል ማለቱ አይዘነጋም። አድማጮች፣ ቃለምልልሱ አልተቋጨም። ተከታዩ የፊታችን ቅዳሜ ይቀርባል። አሁን ወደ ሌላው ተከታይ ቅንብር እናልፋለን። ሴቶችና ቤተሰብ የዩናይትድ ስቴትስ መንግስት የተወሰኑ የውጭ እርዳታዎችን ለማገድ ባወጣው አዲስ እቅድ ሳቢያ የዓለም አቀፍ ጤና ወጪ ጉዳይ ክፍተት ስጋት ደቅኖ ከርሟል። በዚህ ምክንያት በቅርቡ ብራሰልስ ላይ ከአምሳ የሚበልጡ መንግስታት የተካፈሉበት አጣዳፊ ስብሰባ ተካሂዷል። ዋናው ዓላማው ለደሃ ሀገሮች ለቤተሰብ ምጣኔ አገልግሎት እንዴት እናድረስለት የሚለው ስጋት ነው። የአሜሪካ ድምጿ ጄሲካ በርመን ያጠናከረችው ዘገባ ለዛሬ ሴቶችና ቤተሰብ ክፍለ ጊዜ ይዘነዋል። አዘጋጅና አቅራቢ ቆንጅታ ታየነች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደሩን እንደተረከቡ ከወሰዷቸው የመጀመሪያ እርምጃዎች አንዱ የጽንስ ማቋረጥ አገልግሎት ወይም ስለ ጽንስ ማቋረጥ የምክር አገልግሎት የሚሰጡ መንግስታዊ ያልሆኑ የውጭ ሀገር ድርጅቶች ከዩናይትድ ስቴትስ የሚያገኙት ገንዘብ እንዲታገድ ያስተላለፉት ትእዛዝ ነው። በዚህ ትእዛዝ ደግሞ የተጠቀሱትን አገልግሎቶች ከሌላ ምንጭ በሚያገኙት ገንዘብ የሚሰጡትም ድርጅቶች ቢሆኑ አያመልጡም። ታዲያ ይህ የፕሬዚደንት ትረምፕ እርምጃ መንግስታዊ ያልሆኑት ድርጅቶች ከሚሰጧቸው በርካታ አገልግሎቶች አንዱ የሆነው የቤተሰብ ምጣኔ አገልግሎት ታዳጊ ሀገሮችን ከድህነት ለማውጣት የሚጠቅም አዋጪና አስፈላጊ መንገድ መሆኑን በሚያምኑ አለም አቀፍ መሪዎች ዘንድ ስጋት ቀስቅሷል ዩናይትድ ስቴትስ የገንዘብ እርዳታውን ማቋረጧ ጎጂና በድብቅ የሚፈጸሙ የጽንስ ማቋረጥ ተግባራትን ሊያባብስ እንደሚችልም እነዚህ መሪዎች ይሰጋሉ በቅርቡ ብረሰልስ ውስጥ በጥድፊያ በተጠራው ስብሰባ የተካፈሉት መንግስታት ታዲያ የፕሬዝደንት ዶናልድ ትራምፕ አስተዳደር እርዳታውን በመቁረጡ ውሳኔ ከገፋበት ለቤተሰብ ምጣኔ አገልግሎት መርሃ ግብሮች የሚውል 600 ሚሊዮን ዶላር እናዋጣለን ሲሉ ቃል ገብተዋል። የመጀመሪያው 100 ሚሊዮን ዶላር እዚያው ቃል የተገባ መሆኑንም ተሳታፊዎቹ ይናገራሉ። በዓመት በግምት 10 ቢሊዮን ዶላር በመስጠት ለዓለም አቀፍ የጤና አገልግሎቶች የሚውለውን አብዛኛውን ወጪ ስትሸፍን የቆየችው ዩናይትድ ስቴትስ እንደሆነች ይታወቃል። ጄን ኬትስ የዩናይትድ ስቴትስ የሕዝብ ጤና ጥበቃ ጉዳዮች አጥኚና ተሟጋች ድርጅት የሆነው የካይዘር የቤተሰብ በጎ አድራጎት ድርጅት ካይዘር ፋሚሊ ፋውንዴሽን ምክትል ፕሬዚደንትና የዓለም አቀፍ ጤናና የኤች አይቪ ፖሊሲ ዲሬክተር ናቸው። በፕሬዝደንት ዶናልድ ትራምፕ የቀረበው የእርዳታ እገዳ ስፋት ያለውና የሚያስከትለውም ጉዳት በቤተሰብ ምጣኔ አገልግሎት ብቻ የሚወሰን እንዳልሆነ ይናገራሉ። ስ ለምሳሌ ብንወስድ ከጽንስ ማቋረጥ ጋር ተያያዥ የሆኑ አገልግሎቶች የሚሰጥ ከሆነ በኤች አይ ቪ ዙሪያ ለሚሰሩ ስራዎች፣ ለእናቶችና ሕጻናት ጤና ድጋፍ የሚውል ገንዘብ ከዩናይትድ ስቴትስ አያገኝም። ፖሊሲው ድርጅቶችን በስፋት እንዲነካ ተደርጓል። ይህ የሚያስከትለው አንደምታ ነው፣ ብዛት ያላቸውን ቡድኖች አስግቶ በአጣዳፊ ችግርነት እንዲመለከቱት ያደረገው ከአሁን ቀደምም ከፕሬዚደንት ሮናልድ ሬገን ዘመነ መንግስት ጀምሮ የነበሩ ሪፑብሊካን አስተዳደሮች የጽንስ ማቋረጥና ተያያዥ የምክር አገልግሎት የሚሰጡ መንግስታዊ ያልሆኑ የውጭ ድርጅቶች ይሰጡ የነበሩ እርዳታዎችን አግደው ያውቃሉ። የሆነ ሆኖ የፕሬዚደንት ትራምፕ ፖሊሲ ለዓለም አቀፍ የጤና አገልግሎቶች በጠቅላላ ገንዘብ እንነፍጋለን በማለት እገዳውን ሊያሰፋው መዛቱን የካይዘር ፋውንዴሽን የዓለም አቀፍ ጤና መርሃ ግብር ዲሬክተሯ ጄን ኬትስ ይናገራሉ። ዩናይትድ ስቴትስ በበርካታ መርሃ ግብሮቿ አማካይነት በዓለም ዙሪያ የብዙ ሰዎችን ሕይወት የታደገች ሀገር መሆኗን ይመሰክሩላታል ጄን ኬትስ ስ የዩናይትድ ስቴትስ ድጋፍ አሜሪካ በዓለም ዙሪያ የብሔራዊ ጸጥታ አላማዎቿን ለማሳካት የሀገሮችንና የህዝቦችን ደህንነት ለመጠበቅ ሶፍት ፓወር፣ ለስላሳው ኃይል ተብሎ የሚጠራውን ከወታደራዊ ኃይል የተለየ መንገድ በመጠቀም በምሳሌነት ትጠቀሳለች። ስለዚህ አሁን የተወሰደው እርምጃ በእነዚያ ግቦቿና እስካሁን በተገኙት ክንዋኔዎች ላይ አደጋ የሚደቅን ነው። የዩናይትድ ስቴትስ የዓለም አቀፍ ጤና እርዳታ እገዳውን አስመልክቶ እስካሁን ካስተዳደሩ ስለ ዝርዝር አፈጻጸሙ ይፋ የሆነ መረጃ የለም። ለዝግጅቷ እናመሰግናለን። አድማጮች፣ አሁን ወደ ማጠቃለሉ ተቃርበናል። የማጠቃለያውን ዜና ካዳነች ለንደን። የሚገኘው የብሪታንያ ፓርላማ ሕንጻ ዛሬ በውስጡ ተኩስ ተሰምተዋል ከተባለ በኋላ እንደተዘጋ ነው። በግጭቱ ቢያንስ እስካሁን ባለው ጊዜ አራት ሰዎች እንደሞቱ ተገልጿል። ሶማሌላንድ በተባለው ራስ ገዝ ግዛት ቢያንስ 25 የሚሆኑ ሰዎች በረሃብ እንደሞቱ ታውቋል። በግዛቱ ከባድ የምግብ እጥረት እንዳለ ተዘግቧል። ዓለም አቀፍ የቀይ መስቀል ኮሚቴ በሶስት የአፍሪካ ሀገሮችና በየመን በሚሊዮኖች የሚቆጠሩ ሰዎችን ሕይወት ሊያጠፋ የሚችል ረሃብ ለመግባት የቀረው የአራት ወራት ጊዜ ነው ሲል አስጠንቅቋል። የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃል። አስተናገድ ናችሁ አሉላ ከበድና አረኝ ፍስሐየንን ከአቀናባሪያችን ብርሃን ሀይሉና ከተተኪው ስርጭት መሐንዲስ ጋር እንዲሁም ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ተተኪው መሐንዲሳችን ኬት ሆልምስ ነው። ነገ ሐሙስ ከምሽቱ ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ